ምዕራብ ወለጋ ጊንቢ በደረሰ የመኪና አደጋ አስራ አራት ሰው መሞቱን ፖሊስ አስታውቋል። ናኮር መልካ ዝርዝሩን ይዟል። የመኪና አደጋው የተከሰተው ዛሬ ከለፋዶ አምስት ሰዓት ገደማ በምዕራብ ወለጋ ጊንቢ ወረዳ ጆግር በተባለ ስፍራ ሲሆን አንድ አነስተኛ የህዝብ ማመላለሻ አውቶብስ አስራ ሰባት ሰዎችን ጭኖ ከነቀምቴ አይራ ወደሚባል ከተማ በመሄድ ላይ ያለ ተሳቢ ከሆነ ከሌላ የጭነት ተሽከርካሪ ጋር በመጋጨቱ ነው ብለዋል የዞኑ ትራፊክ ቁጥጥር ኃላፊ ዋና ሳጅን ገጆሳ አሰፋ። የትራፊክ ተቆጣጣሪ እንዳሉት የአደጋው መንስኤ እየተጣራ ቢሆንም የጭነት ተሽከርካሪው መንገድ መርጦ ለመጓዝ ባደረገው ሙከራ ፍጥነት ላይ በመሆኑ መንገዱን ጥሶ አነስተኛ የህዝብ ማመላለሻ አውቶቡሱን በመግጨቱ ነው ብለዋል። በአደጋውም የአስራ አራት ሰዎች ህይወት ማለፉን ገልጸዋል። ከሟቾችም መካከል የዩኒቨርሲቲ ተማሪዎች፣ መምህራን ና ሌሎችም ተሳፋሪዎች ይገኙበታል ያሉት ሳርጀንት ገሪሻ ይህ ዘገባ እስከተጠናከረበት ጊዜ ድረስ በቁጥር ግን አለመለየታቸውን ተናግረዋል። አደጋውን ያደረሰው የጭነት ተሽከርካሪ ሹፌር እጁን ለፖሊስ መስጠቱን የገለጹት ኃላፊው የአነስተኛ ህዝብ ማመላለሻው አሽከርካሪና ረዳት ግን በአደጋው ህይወታቸውን አጥተዋል ብለዋል። የጊምቢ አድቬንቲስ ሆስፒታል የህክምና ክፍል ኃላፊ ዶክተር ስራፊያድ ጉዲና ዛሬ ረፋዱን በመኪና አደጋው የተጎዱ ሀያ ሰዎች ሆስፒታሉ ውስጥ እንደገቡ ተናግረው ስምንቱ ህይወታቸው አልፎ የመጡና ስድስቱ በህክምና ክትትል ላይ ያሉ ህይወታቸው አልፏል ብለዋል። ሌሎች ሶስት ሰዎች ክፉኛ መቁሰላቸውንና ሁለቱ ላይ ቀላል ጉዳት መድረሱን ተናግረው የህክምና ክትትል ላይ እንደሚገኙም ጨምረው ገልጸዋል። አንድ የአደጋው ሰለባም ለተሻለ ህክምና ወደ ነቀምቴ መላኩን አብራርተዋል። ከተጎጂዎች መካከል የዩኒቨርሲቲ ተማሪዎች ቢኖሩም ለጊዜው ግን በቁጥር እንዳለዩ ተናግረዋል ል ከአደጋው በኋላ የአራት የወለጋ ዩኒቨርሲቲ ተማሪዎች መታወቂያን ከአደጋው ቦታ አግኝቶ ለፖሊስ ማስረከቡን አንድ የዓይን እማኝ ተናግሯል። ከእነዚያ መካከልም የሁለቱ ተማሪዎች ህይወት ሲያልፍ ሁለቱ ቆስለው ህክምና እየተደረገላቸው መሆኑን በሆስፒታሉ ተገኝቶ ማረጋገጡን ተናግሯል። ከአደጋው ከተረፉ ሰዎች መካከል ለማነጋገር ያደረግኩት ጥረት አልተሳካም። ከዚሁ ጋር ተያይዞ የወለጋ ዩኒቨርሲቲ ሶስት ተማሪዎቹ በአደጋው መሞታቸውን ገልጾ ማዘኑንም በማህበራዊ ድረገጹ አስታውቋል። በአሜሪካ ድምፅ ናኮር መልካ ካምቦ Be no so